ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቤዚክ ጥያቄው ምንድን ነው? ከኋላ ቀርነት እንዲኖር ነው የሚፈልገው? ሰላም እንዲኖር ነው? እነዚህ ጥያቄዎች የኦሮሞ ጥያቄ ናቸው። የደቡብ ጥያቄ፣ ሁሉም ሕዝብ ጥያቄ ነው። የያዝነው ጥያቄ ከዚህ አኳያ የጋራ ጥያቄ ነው። እነዚህ የጋራ ጥያቄዎች በጋራ ትግል ነው የሚፈቱት ማለት ነው። የብልጽግና ፓርቲ ከፍተኛ የአመራር አባል ገዱ አንዳርጋቸው ናቸው ላይ እየተካሄደ ነው። በኦሮሞና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች አመራር አባላት የተሳተፉበት ይሄዩ ይህ ውይይት በሁሉም ወገን ያሉ ፖለቲከኞችና ምሁራን ህዝቦችን ከማራራቅ ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ታህሳስ 6 2012 ዓ ም ስርጭታችን ጋር ተስተናጋጃችኋሉ አሉላ ከበደ ነኝ አቀናባሪያችን ብርሃን ኃይሉ ና በዜናዎቹ ቆንጆ ይታየነኝ ከስርጭት መሀንዲሱ ጆጊል ጊል ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን አሁን በቅድሚያ እሳቱን ያለም ዜና የኢትዮጵያ ሶማሌ ክልል የቀድሞ የደህንነት ኃላፊ የነበሩት ኮሎኔል ሞክታር ሞሐመድ ሱባኔ ሶማሌላንድ ዋና ከተማ ሃርጌሳ ውስጥ መታሰራቸውን የሶማሌ ክልል የደህንነት ባለስልጣናት አስታውቀዋል። በክልሉና በሶማሌላንድ የጸጥታ ተቋማት በቅንጅ ድርጅት በወሰዱት እርምጃ መሆኑንም አክለው አስታውቀዋል። ኮሎኔል ሱባኔ በቁጥጥር ስር መዋላቸውን የኢትዮጵያ ሶማሌ ክልልና የሶማሌላንድ የጸጥታ ባለስልጣናት ለቪኦኤ አረጋግጠዋል። ኮሎኔሉን ለሶማሌ ክልል ባለስልጣናት አስረክበናል ሲሉ የሶማሌላንዱ ባለስልጣን ለቪኦኤ አመልክተዋል። መቼ እንደተያዙ ባለስልጣናቱ በውል አልገለጹም። የቀድሞው የኢትዮጵያ ሶማሌ ክልል ፕሬዝደንት የነበሩት የአብዲ ሞሐመድ ኦመር አብዲ ኤሌ አጋር የነበሩት ኮሎኔሉ በክልሉ በተፈጸሙ የሰብአዊ መብት ጥሰቶች ይወነጀላሉ። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር በሶማሌ ክልል በሰብአዊ መብቶች መከበር ላይ የሚታየው ተነሳሽነት የሚያበረታታ እንደሆነ ገልጸዋል። በተወሰኑ እስረኞች ላይ የተፈጸሙ ሕገወጥ ድርጊቶች ግን አግባብ እንደሌለው የኮሚሽኑ መግለጫ አስታውቋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን አመሻሹ ላይ ባሰራቸው የጽሑፍ መግለጫ ዋና ኮሚሽነር ዳንኤል በቀለ በጅግጅጋ ከተማ ባደረጉት የሥራ ጉብኝት በሶማሌ ክልል መስተዳደር ለሰብአዊ መብቶች መከበር የሚታየው ተነሳሽነት እጅግ የሚያበረታታ እንደሆነ ገልጸዋል። ኮሚሽነሩ በዚህ ጉብኝታቸው የተለያዩ እስር ቤቶችንና እስረኞችን እንደ ጎበኙ እንዲሁም የክልሉ ማረሚያ ቤቶች አስተዳደር አዲስ እያስገነባ የሚገኘውን ማረሚያ ቤት እንደተመለከቱ ታውቋል። ኮሚሽነሩ በጅግጅጋ መስተዳደር ፖሊስ ጽፈት ቤት ስር የሚገኘውና በተለምዶ ሃቫና በመባል የሚጠራውን እስር ቤት የንጽህና ደረጃና የእስረኞችን አያያዝ ጎብኝተው ሊሻሻል የሚችልበትን ሁኔታ ከኃላፊዎች ጋር ውይይት በማድረግ ከመግባባት ላይ እንደደረሱና ኮሚሽኑም አፈጻጸሙ እንደሚከታተል በመግለጫው ተመልክተዋል። በጉብኝቱ ወቅት የተወሰኑ እስረኞች ባቀረቧቸውም ሆነ ለኮሚሽኑ ቀደም ሲል በደረሰው አቤቱታ መሠረት በፖሊስ አካላዊ ጥቃትና ተገቢ ያልሆነ አያያዝ እንደተፈጸመባቸው ያሳወቁ በመሆኑ ኮሚሽኑ ስልታዊ ክትትሉ እንደሚቀጥል አሳውቋል። ይሁንና እስካሁን በተገኘው መረጃ ይህ አልፎ አልፎ የሚከሰት ኃይል የመጠቀምና ተገቢ ያልሆነ አያያዝ ሊኖር እንደሚችል ከመጠቆም ያለፈ የአሰራር ስርዓት በመዘርጋት ወይም የተስፋፋ የፖሊስ ድብደባ እየተፈጸመ ነው የሚያሰኝ አይደለም ሲል የኮሚሽኑ መግለጫ አብራርተዋል። በተለይ ግን አዲስ መብራቱ የተባለ ወጣት ተማሪ በስርቆት ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ከዋለ በኋላ ተፈጽሞበታል በተባለው ድብደባ በደረሰበት ጉዳት ሆስፒታል ገብቶ ሕይወቱ ማለፉ የተገለጸ መሆኑ እጅግ አሳዛኝና አሳ አሳሳቢ መሆኑን ገልጾ ኮሚሽኑ ጉዳዩን በዝርዝር በማጣራት ላይ እንደሚገኝ ታውቋል። ኮሚሽነር ዳንኤል በቀለ በተለይ የክልሉን ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ዑመር ለሰብአዊ መብቶች መከበርና መስፋፋት በተግባር የሚያሳዩትን ቁርጠኝነት አድንቀው ለሌሎች የፌዴራልና የክልል የመንግስት ባለስልጣናት በምሳሌነት የሚጠቀሱ ናቸው ሲሉ አመስግነዋቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። በባህር ዳር ከተማ አንድ ግለሰብ ቤት ውስጥ 449 ህገወጥ የጦር መሳሪያዎች በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን አስታውቋል። ህገወጥ የጦር መሳሪያው በቁጥጥር ስር የዋለው በህብረተሰብ ጥቆማ እንደሆነም ኮሚሽኑ አክሎ ገልጿል። በመጽሄት ክፍለ ጊዜ ዘገባ ይቀርብበታል። በኢትዮጵያ የባህልና ቱሪዝም ሚኒስትር ሚኒስትር ደኤታ ብዙነሽ መሰረት የተመራ የኢትዮጵያ የባህል ቡድን ዛሬ አስመራ ገብቷል። የደመቀ አቀባበል ተደርጎለታል። በዚህም ላይ ዝርዝሩን ዘገባ በመጽሄት ክፍለ ጊዜ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኬንያ ፕሬዚደንት ኡሁሩ ኬንያታ አዲስ ወታደራዊ ካምፕ ከሶማሊያ ጋር በሚያዋስነው የኬንያ ጋሪሳ ግዛት አስመርቀዋል። ወታደራዊ ካምፑ የተከፈተው ባለፈው አርብ ሲሆን የአልሸባብ የሽብር ቡድን ጥቃትን ለመቆጣጠር አንድምታ ይኖረዋል ተብሏል። ገልሞ ዳዊት ከናይሮቢ ተጨማሪ ይዟል። ኬንያ የሽብር ቡድኑ አልሸባብ በተደጋጋሚ ጥቃት በሚፈጽምባት የጋሪሳ ግዛት አዲስ ወታደራዊ ካምፕ ከፈተች። ጋሪሳ አርሚ ባራክስ የተባለው የወታደራዊ ካምፕ ግንባታው የተጀመረው እንደ ግሩጉሳውያን ዘመን አቆጣጠር በ2017 ሲሆን ባለፈው አርብ ከሰዓት የኬንያው ፕሬዝዳንት ወሩ ኬንያታ ካምፑን በይፋ አስመረቀዋል። የጽንፈኛው አልሸባብ ቡድን ስራን ለመቆጣጠር ይረዳል የተባለው ይህ ካምፕ ለአካባቢው ጸጥታ ጉልህ ሚና አለው ብለዋል ኬንያታ። የዚህ የጦር ካምፕ መመስረት የኬንያ የመከላከያ ኃይል ስምሪትና መደብ አቅምን የማሳደግ አካል ነው። የእኔ አስተዳደር የሀገራችንን የመከላከያ ኃይል ለማዘመን የተቻለውን ሁሉ ያደርጋል። ይህም እናንተ ወታደሮቻችን ለዓላማችሁ ጸንታችሁ ሀገራችሁን በሁሉም አቅጣጫ እንድትከላከሉ ያስችላል። ኬንያታ አክለው የወታደራዊ ካምፑ ከሶማሊያ ቅርብ ርቀት በምትገኘው ጋሪሳ ግዛት መከፈቱ ለሶማሊያ ሰላምም አዎንታዊ ሚና አለው ብለዋል። በጋሪሳ ቆይታቸውም ኬንያታ ተዘግተው የነበረውን የጋሪሳ ኢሚግሬሽን ቅርንጫፍ ቢሮን እንደገና ያስከፈቱ ሲሆን ከፀሐይ ኃይል 54 ሜጋዋት የሚያመነጨውን የጋሪሳ ኤሌክትሪክ ኃይል ማመንጫንም አስመርቀዋል። የሶማሊያው ጽንፈኛ ቡድን በኬንያ በተለይ በጋሪሳ ግዛት በተደጋጋሚ ጥቃት በመፈጸም ይታወቃል። ከሳምንታት በፊት እንኳን አንድ ተሳፋሪዎችን ይዞ ይጓዝ በነበረ የሕዝብ በማመላለሻ አውቶቢስ ላይ ጥቃት ሰንዝረው አስር ሰዎችን መግደሉ የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚደንት ዶናልድ ትረምፕ ላይ በቀረቡት ክሶች ላይ በዚህ ሳምንት ድምጽ ሊሰጥ እየተዘጋጀ ነው። ብዙ በብዙ የከባድ ወንጀሎች ተጠያቂ ናቸው ባሏቸው የምክር ቤት ዲሞክራቶች ላይ ፕሬዚደንቱ ዛሬም በሰነዘሩት ነቀፌታ ይህ የክስ ሂደት በዩናይትድ ስቴትስ ታሪክ ወደር የሌለው የማጭበርበር አድራጎት ነው ብለዋል። ይህ በዚህ እንዳለ በመወሰኛ ምክር ቤቱ ከፍተኛው ዲሞክራት ሴነተር ቸክ ሹመር ትናንት ለአብላጫ ሪፐብሊካኖቹ መሪ ለሚች ሚክ መኮነል በጻፉት ደብዳቤ የዋይት ሀውሱ ዋና የጽህፈት ቤት ሹም ሚክ ሙልቫኒና ረዳታቸው ደግሞም የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተንና የበጀት ዲሬክተሩ ማይክል ደፊ ቀርበው ቃላቸውን መስጠት አለባቸው ሲሉ ጠይቀዋል። ሰሜን ኮሪያ የትንኮሳ አድራጎቷን አቁማ ወደ ድርድሩ እንድትመለስ ከፍተኛ የዩናይትድ ስቴትስ ዲፕሎማት የመጨረሻ ደቂቃ ተማጽኖ አቅርበዋል። ፒዮንግያንግ ለድርድሩ ያስቀመጠችው የዚህ የአውሮፓ አመት መጨረሻ የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። የዩናይትድ ስቴትስ የሰሜን ኮሪያ ልዩ ተወካይ ስቲቨን ቢግን በቀጥታ ለሰሜን ኮሪያ አቻዎቻችን ነው የምናገረው፣ ስራችንን የምናከናውንበት ወቅት አሁን ነው፣ እናከናውነው ብለዋል። ቢግን ደቡብ ኮሪያ ዋና ከተማ ሶል ውስጥ ይህን የተናገሩት ፒዮንግ ያንግ ሁለት የረጅም ርቀት ተወንጫፊ ናቸው የተባሉ ሚሳይል ሙከራዎችን ማድረጓን ተከትሎ መሆኑ ነው። ፒዮንግያንግ ዩናይትድ ስቴትስ እስከ አመቱ መጨረሻ ተጨማሪ ስምምነቶችን ካላደረገች በምጸት የገና ስጦታ ስትል የጠራችው እርምጃ እንደሚከተል መናገሯ የሚታወስ ነው። በመጨረሻ አፍጋኒስታን የሚገኘውን ሰራዊት ቁጥር እንድንቀንስ የተሰጠን ትዕዛዝ የለም ሲል የዩናይትድ ስቴትስ የጦር ኃይል ዛሬ ለቪኦኤ ገለጸ። ከአፍጋን አጋሮቻችን ጋር ሆነን ሀገሪቱን ለማረጋጋት በቁርጠኝነት መስራታችንን እንቀጥላለን ብሏል። ይሁን እንጂ በአፍጋኒስታን ባለስልጣናት ዩናይትድ ስቴትስ በሺዎች የተቆጠሩ ወታደሮችን ለማስወጣት አቅደዋል ሲሉ አረጋግጠዋል። እርምጃው በሁለቱ አጋር ሀገሮች የጋራ ስምምነት መሰረት የመነ የበለጠ እንደሆነም ነው አጥብቀው ያስገነዘቡት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ አስተዳደር አፍጋኒስታን የሚገኙ አሜሪካውያን ኃይሎችን ቁጥር በአራት ሺህ ለመቀነስ ማቀዱን በዚህ ሳምንት ውስጥ ይፋ ሊያደርግ አቅዷል ብለው የዩናይትድ ስቴትስ የዜና ማሳጫዎች በቅዳሜ ዘገባዎቻቸው ማመልከታቸው የሚዘነጋ አይደለም። አድማጮች ለዚህ ሰዓት ያለን ዜና በዚ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንላለን። የኢትዮጵያ የባህል ቡድን አስመራ ገባ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከተደረገለት አቀባበል የተሰማ ድምፅ የተወሰደ ነው። ሙሉ ቅንብሩ በምሽቱ ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቪርስ የብልጽግና ፓርቲ ኢህአዴግ የሰራቸውን መልካም ተግባሮች ማስቀጠልና ስህተቶቹን የማረም ስራ ያከናውናል ሲሉ የፓርቲው ከፍተኛ አመራር አባል አቶ ገዱ አንዳርጋቸው ገለጡ። የፓርቲው የደቡብ ወሎ አመራር አባላት በፓርቲው ፕሮግራምና ህገ ደንብ ላይ ውይይት ማድረጋቸውን ጠቅሶ መስፍን አድራጌ ተከታዩን አድርሶናል። አዲሱ የብልጽግና ፓርቲ በሀገሪቱ ላይ የተጋረጠውን ፈተና ለመጋፈጥ ምስረታውን እውን ያደረገ የመታገያ መድረክ ነው የሚሉት የውጭ ጉዳይ ሚኒስትርና የብልጽግና ፓርቲ ከፍተኛ አመራሩ ገዱ አንዳርጋቸው ናቸው። ፓርቲው ትናንትን ንዶ ነገን የሚገነባ ሳይሆን የትናንትን በጎ ነገር አስቀጥሎ ስህተትን አርሞ የሚሻገር መሆኑን ያስረዳሉ። ለዚህም ነው ኢህአዴግ እንደ ግንባር የሰራቸው ስህተቶችም ጥንካሬዎችም አሉ የሚሉት። ኢህአዴግ የዚህን ሀገር ኢኮኖሚ ለውጥ፣ ልማት እንደገና ደግሞ ከሞላ ጎደል ብዙ አመታት ሰላም አድርጎ ያስቀጠለ ድርጅት ነው። ነገር ግን ኢህአዴግ ጥሩ የሰራውን ያህል የሰራቸው መሰረታዊ ስህተቶች አሉ። የዚህ ፓርቲ ኢህአዴግ ጥሩ የሰራቸውን ማስቀጠል፣ ኢህአዴግ ያጎደላቸውን ነገሮች መሙላት። ኢህአዴግ ለዜጎች ክብርና መብት የሰጠው ትኩረት በእጅጉ አናሳ ነው። የብሄር ብሔረሰቦችን መብት መመለሱ የኢህአዴግ ችግር አይደለም፣ ጥሩ ነው። ምክንያቱም ኢትዮጵያ ብዝሃነት ያለባት ሀገር ናት። ነገር ግን እውነተኛ የሆነ ከሆነ ራስን በራሴ ማስተዳደር የብሔረሰቦች መብት የሚከበረው የግለሰቦች መብት ሲከበር ነው። ከዚህ በአሻገር የተዛቡ ትርክቶች በአገሪቱ ህዝቦች መሀል ጥርጣሬና ግጭቶችን እንዳስከተሉ ጠቁመዋል። ትብብሩና ህብረቱ ይችን የመሰለይ ታላቅ ሀገር ሁላችንም እኛ ብቻ ሳይሆን አፍሪካ የሚጎራባትን ሀገር አስረክቦናል። በሌላ መልኩ ደግሞ ግጭቶቹና በዛ ላይ የተፈጠሩት ጠባሳዎች ደግሞ እስካሁን ድረስ እየተጋነኑ እየቀረቡ ለግንኙነታችን መሻከር ምክንያት ነው። እነዚህም ባላንስ ያደረገ ትርክት የታሪክ አጻጻፍ መኖር አለበት። ባለፈው ጥሩም fonte da ጥሩውን እንውሰድ፣ እናስቀጥለው፣ እንገንባው። ለአሁኑም ትምህርት ይሁን መኩሪያ መጥፎውን እንረመው። ከዛ ደግሞ ከሁሉም በላይ የራሳችንን የቤት ስራ አሁን እና ለነገ የሚሆን ነገር እንስራ። የብልጽግና ፓርቲ የሚለያየውን ግንብ በመናድ የሚያገናኘውን ድልድይ መገንባት ነው። ፓርቲው የአማራን ሕዝብ ጥያቄዎች በምን መልኩ ይፈታል ለሚሉ የተሳታፊዎች ጥያቄዎችን ምላሽ ሰጥተዋል። የአማራ ሕዝብ ቤዚክ ጥያቄው ምንድን ነው? ከኋላ ቀርነትና ከድህነት መውጣት ነው፣ መበልጸግ ነው፣ መሻሻል ነው፣ መከበር ነው። በዚህ ሀገር ሰርቶ ለመለ ለውጥ የሚገታው ነገር እንዳይኖር በቅንነት የሚያገለግለው መንግስት እንዲኖር ነው የሚፈልገው፣ ሰላም እንዲኖር ነው። እነዚህ ጥያቄዎች የኦሮሞ ጥያቄ ናቸው፣ የደቡብ ጥያቄ፣ ሁሉም ህዝብ ጥያቄ ነው። የያዝነው ነው ጥያቄ ከዚህ አኳያ የጋራ ጥያቄ ነው። እነዚህ የጋራ ጥያቄዎች በጋራ ትግል ነው የሚፈቱት ማለት የኢትዮጵያን ህዝብ ጥያቄ ይመልሳል። የአማራን ህዝብ ጥያቄ ይመልሳል። ፓርቲው ኢትዮጵያ ከሴራ ፖለቲካ ተላቃ ሁሉን ተጠቃሚ የሚያደርግ ስርዓት እንድትገነባ መደላደል ይፈጥርላታል የሚሉት ደግሞ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ ናቸው። ይህንውን ለማድረግ የተለያዩ መሰናክሎች እንደሚፈጠሩ የጠቆሙት ዋና አስተዳዳሪው አመራሩ በእውቀትና በህዝባዊ አገልጋይነት መንፈስ ታንጾ ሊቆም ይገባዋል ሲሉ ጥሪ አስተላልፈዋል። ከውህደቱ ጀምሮ አላስፈላጊ ጥርጣሬና መሰል አጀንዳ ያቀበሉ በተሟላ መንገድ ጥልቀት ባለው መንገድ ከህዝባችን ጋር እንዳንገነባው የሚያደርጉ እሳቤዎችን በደንብ አምርረን መታገል ለዚህ ደግሞ አሟልቶ መገንዘብ እና ለዚህ ፕሮግራም ለዚህ ፓርቲ ራስን መስጠት ያለብን ይመስለኛል። የአማራ ክልል ርዕሰ መስተዳድር አማካሪ አቶ አለሙ ጀንበሩ በበኩላቸው ፓርቲው ታሳቢ ያደረጋቸውን ቁም ነገሮች እንዲህ ይገልጻሉ። ደካማ ፓርቲ ይዘን አጭበርብረን ስርዓት ከምንገነባ ጥሩ፣ ለኢትዮጵያ ህዝቦች የማይጎረብት የተመቸ ስርዓት ፈጥረን ተሸናፊ መሆንንም ታሳቢ ያደርጋል። ይሄ ማለት ምንድን ነው? በሙሉ በፓርቲያችን ጭምር እንተማመናለን ማለት ነው። ሁለተኛው ፕሮግራሙ ህገ ደንቡ ሁሉንም ህዝቦች ያማከለ ነው። የአማራን ህዝቦች ፍላጎት የኦሮሞን ህዝቦች ብቻ ፍላጎት አይደለም። እዚህ እየተወያየን ያለ ነው፣ የመላው ኢትዮጵያ ህዝቦችን ፍላጎት ነው። ወደዚህ ደረጃ ላይ መድረሱ እኛም ጋር ሲደርስ ምንም ሳይጎረብጠን እየተነጋገርን መሄዳችን እንደ ትልቅ ዲል አድርገን ልንወስደው ይገባል። አንገፋፋም ሳንገፋፋ በጋራ መኖር እንችላለን የሚል አንዳንድ ተሳታፊዎች ውህደቱን ህወሀት አለመቀበሉ መብቱ ቢሆንም የብልጽግና ፓርቲ በትግራይ ውስጥ የመንቀሳቀስ መብት እንዳለው የሚል አስተያየትም ሰንዝረዋል። መስፍን የሱፍ ይባላለሁ። አማራ ሳይንት ወረዳ። የብልጽግና ፓርቲ ወደ ውህደቱ አልገባም ባለው ህወሀት በሚመራው ትግራይ ክልል ላይ ጣፈንታው ምን ሊሆን ይችላል በሚለው ላይ በደንብ ተወያይተናል። ህወሀት አልዋሃድም እንዳለ ሁሉ እና መብቱንም እንደተጠበቀ መብቱም እንደሆነ ሁሉ የእኛም ፓርቲ የብልጽግና ፓርቲ ብልጽግና በሚመራት ኢትዮጵያ ውስጥ ተንቀሳቅሶ የራሱን አባል የመሰብሰብ የራሱን ማስተባበሪያ ጽህፈት ቤቶች የመክፈት መብቱ የተጠበቀ ነው። ህወሀትም ይህንን ሊገነዘብና ሊያውቅ ይገንባል። ስለዚህ የብልጽግና ፓርቲያችን ትግራይ ላይ ከፍተን የትግራይን ህዝብ እንደ ሌሎቹ ኢትዮጵያ ህዝቦች ካለበት ችግር እንዲወጣ ፓርቲያችን አሁን ጠንክሮ የሚሰራ መሆኑን ላስገነዝብ እወዳለሁ። ሰነዱ በቀጣይ ትኩረት ቢያደርግባቸው የተባሉ ሀሳቦችም ነበሩ። አስታጥቅ ዘው ባላለ ኩታብር ወረዳ ሰነዱ አብዛኛው ጥሩ ነገር ነው ያየሁት። ግን በተለይ ከትግራይ ህዝብ ተጠቃሚነት ላይ ምን መሰረት አድርገን መስራት መቻል እንዳለብን ህዝቡ ተጠቃሚ እንዲሆንና ህወሀት ፓርቲውና ህዝቡ አመራሩ ላይ ያለው ችግር ተለይቶ ህዝቡን ተጠቃሚ ለማድረግ የሌሎች ፓርቲ አመራሮችና ሌላው ህዝብ ጋር ተቀናጅቶ የሚሰራበትን መንገድ በደንብ አጠናክር መስራት መቻል እንዳለብን እንዳለበት እና የህዝቡ ጥያቄ የትግራይ ህዝብ ጥያቄ መመለስ መቻል እንዳለበት እሱ ላይ ትኩረት ሰርተ መስራት እንድንችል ነው ማስቀምጠ። በተመሳሳይ ሁኔታ የደሴ ከተማ አስተዳደር የብልጽግና ፓርቲ አባላት በፓርቲው መሰረታዊ ፕሮግራሞችና ህገ ደንቦች ዙሪያ ውይይት ማድረጋቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ሙክታር ጀማል ነው ተከታዩን ዘገባ ያደረሰን። በኦሮሞና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች አመራር አባላት በክልሎቹ ዩኒቨርስቲዎች ውስጥ በሚስተዋሉ ግጭቶችና ችግሮች ላይ አዲስ አበባ ውስጥ እየተወያዩ ናቸው ይለናል። በሁሉም ወገን ያሉ ፖለቲከኞችና ምሁራን ህዝቦችን ከማራራቅ ይልቅ የጋራ ሴቶችን በማስፋት ለህዝብ አብሮ መኖር እንዲጥሩ ጥሪ ቀርበዋል። እነሆ ዝርዝሩ ነው። በኦሮሚያና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ዛሬ በአዲስ አበባ አገናኝቶ ያወያያቸው መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ የከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ ሂደት ላይ የመፍትሄ አቅጣጫ ለማስቀመጥ የታቀደ መሆኑ ተገልጿል። መድረኩ በዛሬና በነገ ውለው ከችግሮች ይልቅ መፍትሄ ላይ አትኩሮ ለሕዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳደር ጥሩነህ ዜና ጥሪ አቅርበዋል። የቱን ያህል የልዩነት ሐሳብ ቢኖርም በዲሞክራሲያዊ ውይይት እና በመቻቻል አብሮ በመሥራት አብሮ በመኖር አብሮ ማደግና መልማት እንደሚቻል እንደሚገባም ትምህርት የሚቀስምበት እንዲሆን መሰል ውይይቶቹ በየአካባቢውና በየትምህርት ተቋማቱ ተጠናክሮ እንዲቀጥሉ ያላችሁን ተሰሚነት ተጠቅማችሁ የአማራና የኦሮሞ ሕዝብ ፍቅርና አንድነት በማጠናከር በምትቀጥሉ ያለኝን እምነቴ እገልጻል። በዩኒቨርሲቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙኃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነ ታውቋል። በውይይቱ ላይ የመፍትሄ ሐሳቦች እንደሚቀርቡ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሐሳቦችም እንደሚንሸራሸሩበት በሕዝቦች መካከል የእርስ በርስ ግንኙነትና ትስስር ይበልጥ ለማጎልበትና ለማጠናከር ይረዳል ተብሏል። የፖለቲካ ፓርቲዎቹን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና መግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ከሕዝቦች ግጭት የሚያተርፍ ማንም የለም ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ። ስለሆነም ለጋራ ሰላም መስራት አስፈላጊ እንደሆነም ተናግረዋል። አቶ ዳውድ ረክኖን ጣለተንኩን ይሄ ጋረቲ ደማን ካለቲ ንሳኒ የተፈጠሩት ችግሮች የሚሄዱበት አቅጣጫ በጣም አሳሳቢ መሆኑንና ህዝብን ከህዝብ ጋር የሚያጋጭ ከመሆኑ አንጻር የፌዴራል መንግስት ተነሳሽነቱን በመውሰድ የሁለቱ ክልል መንግስታት በተገኙበት በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶችና በአማራ ክልል የሚንቀሳቀሱ የፖለቲካ ድርጅቶች አንድ ላይ በማወያየት በውይይቱ ላይ ችግሩ በጣም አሳሳቢ ስለሆነ እንዴት መታየት እንደሚገባው ተወያይተናል። እንደ ክልል መንግስታትም እንደ ፖለቲካ ድርጅቶችም ስለ ጉዳዩ አብረን አውርተናል ነው ያሉት አቶ ዳውድ የአማራ ማህበራዊ ራእይ ፓርቲ ሊቀመንበር አቶ ስዩም መንገሻ ደግሞ ሁሉም ከጥርጣሬ ወጥቶ በኃላፊነት መንፈስ እንዲንቀሳቀስ አሳስበዋል በአንድ ላይ የጋራ የሚያደርጉንን በጋራ በማጎልበት በልዩነት ደግሞ ያሉትን በማክበር ወደፊት ፖለቲካውን በጠረጴዛ ዙሪያ ሰላማዊ በሆነ መንገድ በመወያየት ችግሮቻችን ይፈታሉ ብለን ስላመን ይህንን ውይይት ጀምረነዋል እንግዲህ በአማራና በኦሮሞ የፖለቲካ ልሂቃን ይጀመር እንጂ አድማሱን እያሰፋ ሀገራችን ውስጥ ያለው የፖለቲካ አድማስ የሰከነ እንዲሆን ሲሆን በቅንነትና በእውነት በኃላፊነት የፖለቲካ ኃይሎች ሁሉ እየተገናኙ ሀገራዊ መግባባትና ሀገራዊ የሆነ አንድነት በጋራ የሚያቆማቸውን ሀገራዊ እሴቶች ለይተው እነሱን በጋራ ያጎለብታሉ። ልዩነቶች ካሉ ደግሞ እነሱን እየተከባበሩና እያጎለበቱ የሚሄዱበትን ነገር መፍጠር ይቻላል። ይሄ መነሻችን እንግዲህ ይህንን ለማምጣት ነውና። የፖለቲካ ተንታኙ አቶ ጀዋር መሐመድ የነበረው የኦሮሞና የአማራ ግንኙነት እውነት ላይ ተመስርቶ ሊጠናከር ይገባል ብለዋል። ኡመቶኒ አማራቲፍ ኦሮሞ ኩን ኡመተ የሮ ደረ ዳፍ ወልጭና ጅራቴ ዳ የኦሮሞና የአማራ ማህበረሰብ ለረጅም ጊዜ አብሮ የኖረ ህዝብ ነው። በዚህ ወቅት የግጭት የአብሮ መኖር የመተባበር የተለያዩ ጊዜያቶች ነበሩ። ይህቺ ሀገር በሁለቱ ብሔሮች መካከል የሁለቱ ብሔሮች የፖለቲካ ልህቃን ተገናኝተው አብሮ መወያየትና ግንዛቤ መፍጠር ይህቺን ሀገር ለማሻገር ወደ ዲሞክራሲ ለመጓዝ በጣም አስፈላጊ ነው። ግጭቶችን ለማስቀረትም ሆነ ግጭት ከተፈጠረ ሳይስፋፋ ለማስቆም ሀገርን ከትልቅ ውድመት ለማስቀረት የሁለቱ ብሔሮች የፖለቲካ ልህቃን መሰል ውይይት በጣም አስፈላጊና ከዚህ ቀድሞ መደረግ የነበረበት ነበር ነው ያሉት አቶ ጀዋር። በውይይቱ መድረክ ላይ አንጋፋዎቹ የፖለቲካ ሰዎች አቶ ሌንጮ ለታ፣ ዶክተር ዲማ ነጎ እንዲሁም ከቅርብ ጊዜዎቹም አቶ ንጉሱ ጥላሁንና ሌሎች ተገኝተውበታል። ይህ ውይይት ከዚህ ቀደም የተካሄደው ቀጣይ ውይይት መሆኑ በመድረኩ ላይ የተነገረ ሲሆን፣ ተመሳሳይ መድረኮችም ማድረግ አስፈላጊ መሆኑ ተነግሮበታል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማል ለዘገባው አመሰግናለሁ። አድማጮች ተከታዩ የመጽሔት ዘገባ ደግሞ ወደ አምቦ ያሻግረናል። የኦሮሞ ነጻነት ግንባር ኦነግ ምርጫ 2012 በሰላም እንዲጠናቀቅ እንደሚሰራ የግንባሩ ሊቀመንበር አቶ ዳብድ ኢብሳ ተናገሩ። ሊቀመንበሩ ትናንት በአምቦ ስቴዲየም ለከተማይቱ ነዋሪዎች ባሰሙት ንግግር ድርጅታቸው ኦነግ ሕብረ ብሔራዊ ፌዴራሊዝም ወደ ወደኋላ እንዳይመለስ የበኩሉን ያደርጋል ሲሉም አስታውቀዋል። ዝርዝሩን ና ኮር መልካ ከአምቦ ካጠናቀረው ዘገባ። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በከተማው ስታዲየም ባደረጉት ንግግር የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 መጪው ምርጫ ላይ እንዲሳተፉ ፈቃድ በመስጠቱ ደስታቸውን ለማብሰር እንደተገኙ ገልጸዋል። ምርጫው ሶስት ምዕራፍ አለው ያሉት ሊቀመንበሩ በቅድመ ምርጫው፣ በምርጫው ቀንና ከምርጫው በኋላ ያሉ ሂደቶች በሰላም እንዲጠናቀቁ ከመንግስት ሲቪክ ማህበራትና ህብረተሰቡ ጋር በመሆን እንደሚሰሩ አስታውቀዋል። ትኩረት በመስጠት እንሰራለን ያሏቸውን አበይት ጉዳዮችንም በተመለከተ ተከታዩ ብለዋል። አቶ ዳውድ ነበር። የአገሪቱ ሰላምና ደህንነት እንዲረጋገጥ፣ የመሬት አያያዝ ስርዓትና የራስን ጉዳይ በራስ የመወሰን መብት እንዲከበር ያለን አመለካከት ላይ ከሌሎች ድርጅቶች ጋር ውይይት ካካሄድን በኋላ እንደ ፈረንጆቹ አቆጣጠር ታህሳስ 5 2019 በጋራ ለመስራት ተስማምተናል። ይህም ትብብር የብሔራዊ ምርጫ ቦርድ አዋጅ በሚፈቅደው መሰረት ወደ ቅንጅት እንዲያመራ እንሰራለን። የኦሮሞ ሕዝብ ዳር ድንበር እንዲከበር ስንሰራ የሌሎችን ብሔሮች መብት ተከብሮ የጋራ ተጠቃሚነታችንን የምናረጋግጥበት ሁኔታም እንዲመቻች እንሰራለን ብለዋል አቶ ዳውድ። ህብረ ብሔራዊ የሆነ ፌዴራሊዝም ወደ ኋላ እንዳይመለስ የበኩላችንን እንወጣለን ያሉት ሊቀመንበሩ በመሬትና አዲስ አበባ ዙሪያ ያላቸውን አቋም አብራርተዋል። የፖለቲካ ስልጣኑ በሕዝብ እጅ ሲገባ የአርሶ አደሩ ችግርና የመሬቱ ጉዳይ ባለው መብትና አስተዳደራዊ ስልጣን ሊፈጠር የሚችለውን ችግር ይቀርፋል ብለን እናምናለን። አዲስ አበባ በታሪክም ሆነ በአቀማመጥ የኦሮሚያ እምብርት ናት። በፈረንጆቹ አቆጣጠር በ1991 ዓ ም የተከለለላትን ወሰን አላት ብለን እናምናለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተወካይ አቶ ተስፋይ ፉፋ ባደረጉት ንግግር ከሆነ ጋር በመቀናጀት ለመስራት ውይይት ላይ መሆናቸውን ጠቅሰው ተከታዩም ብለዋል። ኦነግ ወደዚህ ውድድር እንኳን ተቀላቀለ ለማለት እወዳለሁ። በማስቀጠልም እኛ ማለትም ኦፌኮች ከኦነግ ጋር ለወደፊቱ በጋራ የማንሰራበት ሁኔታ የለም። ተግባብተን እንሰራለን ብዬ አምናለሁ። እየተወያየንበትም ነው። ሕዝባችን ተዘጋጅቶ እንዲጠብቀን አሳስባል። ከተሳታፊዎች መካከልም እንዲህ አይነት ትብብር ይኖረዋል ያሉትን ጠቀሜታ አብራርተዋል። አብዱራሂም አማን እባላለሁ። ሕዝባችን በአሁኑ ሰዓት መደነጋገር ውስጥ ነው። ከዚህ የመደነጋገር ሁኔታ ለመውጣት እንዲህ አይነቱ ውይይት በሁሉም ቦታ ቢቀጥል ትልቅ ፋይዳ ይኖረዋል ብዬ አስባለሁ። አለምነሽ ጫላ እባላለሁ። የአምቦ ከተማ ነዋሪ ነኝ። ሁላችንም በመተባበርና አንድ በመሆን ትግላችንን ከግብ ማድረስ አለብን። ጉርሜሳ እባላለሁ የኦሮሞ ህዝብ በአንድነትና በጠረጴዛ ዙሪያ በመወያየት ምሁሮቻችንን በማክበርና የማያውቁትንም በማስተማር መራመድ አለብን ብዬ አስባለሁ። ስነ ስርዓቱ በፈረስ ጉግስና የተለያዩ ጥዑመ ዜማዎች ደምቋል። በተለያዩ ዩኒቨርሲቲዎች እየተከሰተ ያለው የተማሪዎች ግድያና ማንኛውም ጥቃት ይቁም ሲሉ ወጣቶች ድምጻቸውን አሰምተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ ዜና ኮርን ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ባህር ዳር ነው የሚወስደን። በባህር ዳር ከተማ በአንድ ግለሰብ መኖሪያ ቤት ውስጥ መጠኑ 449 የሚደርስ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን አስታወቀ። ህገወጥ የጦር መሳሪያው በቁጥጥር ስር የዋለው በህብረተሰቡ ጥቆማ መሆኑንም ኮሚሽኑ ጨምሮ ገልጧል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በባህር ዳር ከተማ ዳግማዊ አፄ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶ ሰማዕታት አካባቢ አንድ ግለሰብ ተከራይቶት ከነበረ መኖሪያ ቤት ውስጥ አራት መቶ አርባ ዘጠኝ ሽጉጥ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ኮሚሽን የኮሚኒኬሽን ሚዲያ ልማት መምሪያ ኃላፊ ኮማንደር መሰረት ደባልቄ ዛሬ ለአሜሪካ ድምፅ ተናግረዋል። ህገ ወጥ የጦር መሳሪያውን እንዳከማቸ የተጠረጠረው ግለሰብ ለጊዜው ያልተያዘ ሲሆን የቤቱ አከራይ ግን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ኮማንደሯ አክለው ገልጸዋል። ያው ጠቋሚው ከህብረተሰቡ ነው የመጣ። ህብረተሰቡ ጠቋሚውን ከሰጠበት ጊዜ ጀምሮ ፖሊስ በአካባቢ ሆኖ ሌሊቱን በሙሉ እስከ ሰውየው ድረስ በቁጥጥር ስር ለማዋል ጥበቃ ሲደረግበት አደረ። ከነጋም በኋላ ሰውየው መምጣት አልቻለም። የአካባቢው ማህበረሰብና የቤቱ ባለቤትም ባሉበት ቤቱ ተከፍቶ ፍተሻ ሲደረግ አራት መቶ አርባ ዘጠኝ ሽጉጦች ተይዘዋል። ሽጉጦቹን አምስተኛ ፖሊስ ጣቢያ ነው የሚገኘው። የቤቱ ባለቤት በቁጥጥር ስር ውሏል። አከራይቸው ነው የሚለው ሰው እስካሁን ድረስ በቁጥጥር ስር በኋላ አይደለም። ምርመራው እየቀጠለ ያለበት ሁኔታ ነው ያለ ከዛ ለማግኘት ሌሎች ቸክ ተገኛሉ። የባጃጅ ከለመዳሪያ በኬሻ በበርካታ ኬሻዎች ተቋጥሮ አብሮ ተገኝቷልኝ። ስለዚህ እንግዲህ ሰውዬው የሚለው ቤቱን አከራይቸዋለሁ የተከራየው ሰው ለጊዜው ማንነቱን አላውቀውም፣ መታወቂያውንም አሊያስጉም እንዲህ ነው የሚለው ምርመራው እየቀጠለ ያለበት ሁኔታ ነው ያለው። ህብረተሰቡ ቤቱን በሚያከራይበት ወቅት የሚያከራዩትን ሰው ማንነት በትክክል ማወቅና መታወቂያ ኮፒ አድርጎ የመያዝ ልምድ ማዳበር እንዳለበትም አሳስበዋል። መጀመሪያ ማንነቱን ማወቅ፣ የት እንደመጣ ማወቅ፣ መታወቂያውን መያዝ መቻል አለበት። Itsäkaavinen metta. ምንድን ነው ስራው? ለመማር የመጣ ሰው ከሆነ እውነት ተማሪ ነው ወይ? እነዚህን ነገሮች ሰውየው ቅድሚያ ካረጋገጠ በኋላ በአካባቢው የኮሚኒቲ ፖሊሲንግ ኦፊሰሮቻችን አሉ። በእነሱ አማካኝነት የተዘጋጁ ፎርማት አሉ። ከቀበሌ ጋር ተሳስረው የሚሰሯቸው እነዛም ፎርማቶች በሙሉ መመዝገብ መቻል አለባቸው። እነሱ ከተሞሉ በኋላ ባለቤቱም ይይዛል። መታወቂያው ፎቶኮፒ ተደርጎ ይያያዛል። ሌሎች ፓስፖርትም ሌሎች መረጃዎችም ካሉት ኮፒ ተደርጎ ይያያዛል። ህብረተሰቡም ይህን መረዳት መቻል አለበት። በአጉል የሆነ ነገር መረዳት አለ። ይህን መዝግቦ ወ ቀበሌ ለማስመዝገብ ሲሄድ ወደ ኮሚቲ ፖሊሲንግ ሴንተር ኦፊሰሮቻችን ሲሄድ ልክ ግብር የሚጣልበት ለገቢዎች የሚጣል የሆነ እንትን እንዳለበት አድርጎ የመውሰድ ሁኔታዎች አሉ። ይህ አስተሳሰብ በጣም ትክክል ያልሆነ አስተሳሰብ ነው። ምክንያቱም ነገሩ ተጠያቂነትን ያመጣል። ያ ሰው ከቦታው ባይገኝ በመሸሸጉ ወንጀል ባለቤቱ ይከሰሳል። ምክንያቱም ከሱ ቤት ህገወጥ ነገር ተይዞ አላት ከተጠያቂነት ነጻ የሚሆንበት ምንም ነገር የለም። ስለዚህ ይህን ተጠያቂ ላለመሆን ቅድመ ዝግጅት ማድረግ መንግስት የሚጠይቃቸውን በአካባቢው ያለ የመንግስት አካል ማሟላት አለባቸው ብሎ የሚገልጻቸውን ነገር አሟልቶ መገኘት ግዴታ ነው ነ ህብረተሰቡ ከፖሊስ ጋር እጅ ለእጅ ተያይዘ በመስራት ወንጀልን በጋራ መከላከል እንዳለበት ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። አድማጮች አሁን ለምሽቱ የመጨረሻ ያደረግነው ዘገባ ነው። ኢትዮጵያ ከአራት ቀናት በኋላ የምታመጥቀው ሳተላይት ለቴክኖሎጂ ሽግግር ያግዛል ተባለ። ከቴክኖሎጂ ጋር ራስን እያዘመኑ መጓዝ ለአንድ ሀገር የምጣኔ ሀብት ይዞታ ሁለንተናዊ ጠቀሜታ ይኖረዋል ሲልም የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስትር አመልክቷል። ጸሐይ ዳምጠው ተጨማሪ ይዛለች። የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር ትናንት በሰጠው መግለጫ ሳተላይት የማምጠቁ ተግባር ሀገሪቱ በቴክኖሎጂ ዘርፍ እያሳየች ያለውን ዕርገትና በዘርፉ ያላትን ሚና የሚያመላክት ነው ብለዋል። ኢትዮጵያ በታሪኳ የመጀመሪያ የሆነውን የራሷ ሳተላይት ወደ ሕዋ ለማምጠቅ ዝግጅቷን እንደጨረሰች የቴክኖሎጂ ሚኒስቴር ሚኒስትር ዶክተር ጌታው መኩራ በሰጡት መግለጫ አስታውቋል። ኢቲአርኤስኤስ ዋን ሳተላይት የምታመጥቅበት ቀን የአየር ትንቢያ በጥሩ ደረጃ ላይ እንደሚገኝ ታውቋል። ባለን መረጃ መሰረት ታህሳስ አስር ጠዋት በላውንቺንጉ ዊንዶ ታይም ዊንዶ ላይ ያለው የአየር ጸባይ በጣም በጥሩ ሁኔታ ላይ እንዳለና በታሰበውና በታቀደው መንገድ ሳተላይቷን ለማምጠቅ ዝግጅቶች ሁሉ እንደተጠናቀቁ ኢንፎርሜሽን ሳተላይቷ ታይዋን ከምትባል አምስት መቶ ኪሎ ሜትር ከቤጂንግ ከሚርቅ የላውንቺንግ ስቴሽን ነው ወደ ህዋ የምትሄደው። እንደ ፈረንጆቹ አቆጣጠር በ2019 በዓለም ከሚመጠቁ ሳተላይቶች መካከል ኢቲአር ኤስኤስ ዋን ሳተላይት ዘጠና ዘጠነኛ ለመሆን ዝግጅት መጠናቀቁን የአብራሩስ ዶክተር ጌታሁን ከቻይና የሚደረገው ሳተላይቷን የማምጠቅ መርሃ ግብር ለመከታተል የልዑካን ቡድን ወደ ስፍራው እንደምላክ ተናግረዋል። የኛ ሳተላይት ስትሄድ ያለውን ሂደት ለመከታተል ከተወካዮች ምክር ቤት አምስት አባላት ያሉበት እና ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ከኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም ሌሎች ጋዜጠኞች ያሉበት አንድ የልዑካን ቡድን ወደ ቻይና ጉዞ ያደርጋል። የሳተላይቷ መቆጣጠሪያ የሚገኝበት በአዲስ አበባ እንጦጦም በተመሳሳይ ሁኔታ የተለያዩ ባለስልጣናት ተገኝተው የሳተላይቷን መምጠቅ ይከታተላሉ ብሏል። በመስቀል አደባባይ ከማለዳው ሶስት ሰዓት ጀምሮ የሳተላይቷን ቅርጽ የሚያሳይ ግዙፍ ምስል ህዝብ እንዲመለከተው ክፍት ይደረጋል ተብሏል። ኢቲአር ኤስኤስ ዋን ዝግጅቷን ጨርሳ ቀኑን እየተጠባበቀች ነው ሲሉ ተናግረዋል። ዶክተር ጌታ አሁን በታሰበውና በታቀደው መንገድ እየተከናወነ ስለሆነ ለህዝባችን መግለጽ የምንፈልገው ሁሉ ነገር ተጠናቋል። ሁሉ ነገር በጥሩ ሁኔታ ላይ ነው ያለው። ኢቲአርኤስኤስ የመጀመሪያው የኢትዮጵያ ሳተላይት በታሰበላት ቀንና በታሰበላት ሰዓት ወደ ህዋ የምትሄድበትን ዝግጅት አጠናቃ እየጠበቀች እንዳለች ለህዝባችን ለመግለጽ ነው። አርብ ዕለት 2012 ዓ ምት ልዩ የኢትዮጵያ የቴክኖሎጂ ተጠቃሚነትን የምታበስርበት ቀን ስለሆነ ይህንን ህዝባችን ሁላችሁም በቴሌቪዥን በዚያን ቀን እንድትከታተሉም ጥሪን አቀርባለሁ። ኢቲአርኤስኤስ ዋን የሀገሪቷን የግብርና፣ የኢኮኖሚ፣ የአየር ንብረትና ሌሎች አስፈላጊ መረጃዎች እንደምትሰጥ ይጠበቃል። የሀገሪቷ መሰረት ልማቶች በምን ሁኔታ ላይ እንደሚገኙ ለማወቅ የሚያስችል በመሆኑ ጠቀሜታው እጅግ የጎላ ነው ያሉት ዶክተር ጌታሁን ኢትዮጵያ በቀጣይ ከሁለት ሶስት ሳተላይቶች በኋላ ሳተላይቶችን ሙሉ በሙሉ በራሷ ለመገንባትና ለማልማት እየሰራች ትገኛለች ብለዋል። በሀገሪቷ ታሪክ የመጀመሪያ የሆነች ኢቲአርኤስኤስ ዋን የተሰኘው ሳተላይት ታህሳስ አስር ሁለት ሺ አስራ ሁለት ከጠዋቱ አስራ ሁለት ሰዓት ከሀያ አንድ ደቂቃ ከቻይና ወደ ጠፈር የምትመጥቅ መሆኑ ተገልጿል። ለአሜሪካ ድምጽ ጸሐይ ዳምጠው ነኝ ከአዲስ አበባ። ፀሐይ ዳምጠውን አመሰግናለሁ። ክብራትና ክብራን አድማጮች ነጥብ ሶስት እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ልንዘልቅ ነው። ለዚህ ክፍል ቀዳሚ ያደረግ ነው የኢትዮጵያ የባህል ቡድን አስመራ የገባበት ዜና ነው። በባህልና ቱሪዝም ሚኒስትር ዴታ ብዙነሽ መሰረት የተመራው የኢትዮጵያ የባህል ቡድን ዛሬ ታህሳስ 6 2012 አስመራ ገብቷል። የባህል ቡድኑ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የኤርትራ ከፍተኛ ባልሴንና እንዲሁም የኤርትራ አንጋፋ ሙዚቀኞች ደማቅ አቀባበል አድርገውለታል። የባህል ቡድኑ በከረን ምጽዋና አስመራ ዘመናዊና ባህላዊ ዝግጅቶችን የሚያቀርብ መሆኑን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጠናቅረዋል። በባህልና ቱሪዝም ሚኒስቴር ሚኒስትር ዴኤታ ብዙነሽ መሰረት የተመራ የኢትዮጵያ የባህል ቡድን ዛሬ ታህሳስ 6 11 ሰዓት ገደማ አስመራ ገብቷል። የባህል ቡኑ አስመራ ዓለም አቀፍ አየር ማረፊያ በደረሰበት ወቅት የኤርትራ የስፖርትና ባህል ኮሚሽነር አምባሳደር ዘመደ ተክለ፣ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሴን በአፍሪካ ህብረት የኤርትራ አምባሳደር አቶ አራያ ደስታ፣ የተለያዩ የመንግስት ኃላፊዎች እንዲሁም የኤርትራ አንጋፋና ወጣት ሙዚቀኞች ማቃቀባበል አድርገውላቸዋል። ዛሬ አስመራ የገባው የኢትዮጵያ የመጀመሪያ የባህል ቡድን 54 አባላቶችን ያካተተ እንደሆነና በሚቀጥለው ረቡዕ ሌሎች ቡድኖችም እንደሚገቡ በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጄኔራል አምባሳደር ሙሉጌታ ከሌል ለቪኦኤ ተናግረዋል። ዛሬ የገቡት ወደዚህ የገቡት 54 ባህል ቡድን አባላት ናቸው። በቀጣይም አንጋፋ የሆኑ በጣም ታዋቂ የሆኑ ቡድኖች አሉ። እንዲሁም የጃኖ ባንድ ከነገ በስቲያ ማለት ነው ሮብ ወደ አስመራ ይገባሉ። ስለዚህ ምጽዋ በሚኖረን ፕሮግራም ና አስመራ ላይ በሚደረገው ፕሮግራም ደግሞ እንደነ ጸደኒያ ና ብሩክታይት ጌታሁን በቅጽል ስሟ ቤቲጂ ተብላ የምትጠራው ታዋቂ የሆነች ጠቅላይ ሚኒስትር ዶክተር አብይ አህመድም ሲሸለም ኦስሎ ላይ የነበረችዋ ሙዚቀኛ ወይም ታዋቂ የሆነች ይገባሉ ብለን ነው የምንጠብቀውና ኦልሞስት በእኛ በኩል ሁሉም ሬዲ ናቸው። ይመጣሉ እንግዲህ በዛን ሰዓት ማለት ነው። ዛሬ ምሽት ለባህል ቡድኑ የእንኳን ደህና መጣችሁ የእራት ግብዣና የባህላዊ ሙዚቃ ዝግጅት በአስመራ ፓላስ ሆቴል ተደርጎላቸዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን የሚቀጥለው ረቦ በከረን፣ አርብ በምጽዋ እንዲሁም እሁድ በአስመራ ባህላዊና ዘመናዊ የሙዚቃ ዝግጅቱን እንደሚያቀርብ ታውቋል። በቀጣይ የባህል ቡድኑ የሚያቀርበውን ዝግጅት ተከታትዬ ሰፊ ዘገባ ይዤ እመለሳለሁ። ብርሃነ በረሀ ለአሜሪካ ድምጽ ከአስመራ ብርሃነ በርሄን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ተከታዩ ዘገባችን ደግሞ ወደ አዲስ አበባ ይመልሰን ይሆናል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዘጠነኛ ጠቅላላ ጉባኤው አመራሩን ለአዲሱና በሀገር ውስጥ ላለው ኃይል ያስረከበበት መሆኑን አመለከተ። በፕሮግራሙ ላይ ለውጥ ማድረጉንም ኢህአፓ አስታውቋል። ባለፉት ዓመታት ለእኩልነት ስንል አድርገነዋል ባሉት ትግል ውስጥ ፓርቲው ፈጽሟቸዋል ላሏቸው ስህተቶች የአሁኑ መሪው በይፋ ይቅርታ ጠይቀዋል። ይለናል መለስካቸው አምሃ ከአዲስ አበባ አጠናቅረው ተከታዩ ዘገባው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ላለፉት ሁለት ቀናት ዘጠነኛ ጠቅላላ ጉባኤውን ሲያካሄድ ቆይቶ ትናንት ምሽት የፓርቲውን ልዩ ልዩ የአመራር አባላት በመሰየምና የተለያዩ ሰነዶችን በማጽደቅ መጠናቀቁን የኢህአፓ ተቀዳሚ ምክትል ሊቀመንበር አቶ ሰለሞን ተሰማ ለቪኦኤ ተናገሩ። ፓርቲውን ህጋዊና ሰላማዊ አድርጎ ለማስመዝገብ እንዲሁም የፓርቲውን ምንነት፣ ማንነት፣ አርማውን፣ ስያሜውን ላለፈው አንድ አመት ተኩል ያህል በመላው አገሪቱ ለማስተዋወቅና ጽህፈት ቤቶችን ሲዘረጉ የቆዩት ነባር የኢህአፓ ታጋዮችና አዳዲስ አባላት መሆኑን ለማስረገጥ ይህን ጉባኤ ማካሄድ በግድ ያስፈልግ እንደነበረ ተቀዳሚ ምክትል ሊቀመንበሩ ያስረዳሉ። አክለውም ኢህአፓ ስምንተኛ ጉባኤውን እስካካሄደበት ጊዜ ድረስ ተገዶ በእቡ ይንቀሳቀስ የነበረ መሆኑን አስታውሰው ይህ ጉባኤ ለድርጅቱ ህጋዊ ደህንነት መሰረት ለመጣል እንደሆነ አብራርተዋል። በኢህአፓ ታሪክ ለመጀመሪያ ጊዜ በይፋና አላንዳች ማዕቀብ ተደርጓል በተባለው የመጀመሪያ ጉባኤ ሽግግር መደረጉም ይፋ ሆኗል። የዚህ ጉባኤ ለየት የሚያደርገው እስካሁን የነበሩት ለአርባ ዓመታት ና ከዛም በላይ ከተማሪዎች ንቅናቄ ጊዜ ጀምረው ኢህአፓን በመመስረትን በኩል የነበሩ ነባር የሆኑ የፓርቲው አመራሮች ና በሰራዊቱም ውስጥ በኢትዮጵያ አብዮታዊ ሰራዊት ውስጥ የነበሩ አመራሮች፣ ኮማንደሮች የመሳሰሉት ይህን ትግል በውጭ ሀገራት ሲያቀጣጥሉ ስለነበረ እነሱ ከዚህ በኋላ የፓርቲውን እንቅስቃሴ ሙሉ በሙሉ ሀገር ውስጥ ላሉ ጓዶች ያስረከቡበትና ከዚህ በኋላ እንቅስቃሴው ከውጭ ሳይሆን ከውስጥ የሚመራ መሆኑን ያበሰርንበት ጠቅላላ ጉባኤ ነበር። ስለዚህ በውጭ ያሉ የአመራር አባላት በሆኑ ጊዜ ከዚህ ሂደት ተገለዋል ማለት ነው። በትክክል ከዚህ በኋላ የእነሱ አስተዋጽኦ የሚሆነው በአገር ውስጥ ያለውን አመራርና አገር ውስጥ ያለውን እንቅስቃሴ አገር ውስጥ ያለውን ትግል በሞራልም፣ በሀሳብም፣ በቁሳቁስም በመሳሰሉት የመደገፍና የማጠናከር ሚና ሊኖራቸው ይችላል። እሱም እንደ አስፈላጊነቱ እዚህ ያለው አመራር ያስፈልገኛል፣ ይሄኛው ድጋፍ ሊኖረኝ ይገባል ብሎ ከጠየቀና ያንን ውሳኔ ካስተላለፈ ብቻ ነው። ከአርባ ስምንት ዓመታት በፊት በበርሊን ጀርመን ከተማ የተመሠረተው ኢትዮጵያ ህዝቦች አርነት ድርጅት ይህ አድ ፕሮግራሙ ከሶስት ዓመት በኋላ በኢትዮጵያ ዘመን አቆጣጠር በ1967 ነሐሴ 26 በአዲስ አበባ መለስተኛ ጉባኤውን በህቡ ያካሄደው ከኢትዮጵያ ህዝቦች አብዮታዊ ፓርቲ ፕሮግራም ጋር ብዙም ልዩነት እንዳልነበረው የበርሊኑን ጉባኤ ካደራጆት መካከል አንዱ ዶክተር መላኩ ተገኝ ለቪኦኤ ተናግረዋል። ትናንትና ከትናንት በስቲያ በተካሄደው የፓርቲው ዘጠነኛ ጉባኤ የፓርቲው መሪ ሆነ የተመረጡት ወይዘሮ ቆንጅት ብርሃን ይህን ፕሮግራም በ1976 ዓ ም በሰሜን ምዕራብ ኢትዮጵያ ቋራ ላይ ለውጥ እንደተደረገበት ያስረዳሉ። በዚህ ጉባኤ ይሄው ለውጥ ከመዳበሩ በስተቀር መሠረታዊ ለውጥ አልተደረገበትም ብለዋል። አሁን ባዘጋጀነው የፓርቲ ፕሮግራም ኢህአፓ በ1976 ከለወጠው ርዕዮተ ዓለም ጋር አብሮ ካወጣው ፕሮግራም በጣም የራቀ ለውጥ የለውም ነገር ግን አሁን ኢትዮጵያ ላለችበት ሁኔታ ለወቅቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም ለሌሎች ጉዳዮች ይመጥናል ባልነው መንገድ አጥንተን ፕሮግራሙን በጣም በትልቁ አዳብረነዋል። ወይዘሮ ቆንጂት ብርሃን ቅዳሜ ታህሳስ 4 ቀን 2012 ዓ ም ፓርቲያቸው ዘጠነኛ ጉባኤውን ሲጀምር ባሰሙት የመክፈቻ ንግግር ድርጅቱ ለግማሽ ምዕት ዓመት ያለፈበትን የትግል ውጣ ውረድ አስታውሰዋል። በትግሉ የወደቁትን ሰማዕታትም አስበዋል። በስም እየጠሩ በጉባኤተኞችና በተጋባዥ እንግዶች ዘንድም የነበረው የቁጭት የሐዘንና የተደበላለቀ ስሜት በግልጽ ይስተዋል ነበረ። የፓርቲው መሪ ኢህአፓ የሰዎች እንጂ የመላእክት ድርጅት እንዳልነበረም አልረሱም። ለህብረተሰብ መሰረታዊ ለምት በጨቋኝና በተጨቋኝ እቅርና አንድ ቤተሰብ ለማስተዳደር በሚደረጉ የቀን ተቀን እንቅስቃሴዎች ውስጥ ስህተቶችን ውድቀቶችም ይኖራሉ። ኢህአፓም ለዲሞክራሲና ለሀገር አንድነት ሲል ባካሄደው የትግል ጉዞ ውስጥ ልማቶችና ስህተቶችን ፈጽሟል። በወቅቱ በነበረው ሁኔታ አስገዳጅነት ለተሰራው ስህተት ለጠፋው የሰው ህይወትም ሆነ ንብረት በተለያየ ጊዜና በተገኘ መድረክ ሁሉ ይቅርታ የጠየቀ ቢሆንም አሁንም በድጋሚ የኢትዮጵያን ህዝብ በተለይም ጉዳት የደረሰባቸውን ቤተሰቦችና ግለሰቦች በድጋሚ ይቅርታ ይጠይቃል። ይህ ያለፈ ስህተት አሁን ላለንበት ትምህርት እንዲሆነንና በየቀኑ በተለያየ አካላት የሚፈጸሙ ስህተቶች እንዲታረሙ የበኩላችንን እናደርጋለን፣ እንታገላለን። ዛሬም ሁልጊዜም ለኢትዮጵያ ህልውና ለዲሞክራሲና ለህግ የበላይነት እንታገላለን። ፓርቲው በጉባኤው ማጠቃለያ 25 አባላት ያሉት ሀገራዊ ምክር ቤት፣ ባለ 11 አባላት ቋሚ ኮሚቴ፣ የአባላት መብት አስጠባቂ ኮሚቴና የፓርቲውን የኦዲትና የቁጥጥር ኮሚቴ ማቋቋሙ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመሬት መንሸራተት ያስከትለውን አደጋ የሚመለከት ዘገባ ነው። ወደ ወሎ ይወስደናል። ደሴ ከተማ ውስጥ የሚከሰተው የመሬት መንሸራተት አደጋ ለሰዎች መፈናቀልና ለመሠረተ ልማት ጉዳት ያተናገረው የደሴ መሬት መንሸራተት አደጋ ዘላቂ መፍትሔ ሳያገኝ እስካሁን ዘልቋል። አደጋውም የዚያኑ ያህል የተንጣለለ ሜዳ የነበረ ወይም ኮረብታማ ቦታ ድንገት ወደ ጉድጓድነት ተለውጦ ይገኛል። ችግሩ ነዋሪውን እያንገላታ መሰረተ ልማትንና ተቋማትንም እየጎዳ ዘልቋል። በተለይ ከመስከረም ወዲህ የጣለው ዝናብ የመሬት መንሸራተቱን አባብሶት ቁጥራቸው ከፍረስ ተቃርበዋል። አንዳንዶቹንም ሰው እየጣላቸው ሸሽቷል። የከተማው አስተዳደር ለችግር የተጋለጡትን ለመርዳት እየጣረ መሆኑን የከተማ ልማት ዘርፍ ምክትል ስራ አስኪያጁ አቶ ደረጀ ጌታሁን ይናገራሉ። በዚህ አመት በተለምዶ አራዳ ክፍለ ከተማ ልዩ ስሙ መንበረ ይባላል የሚባለው አካባቢ ላይ የቦታ መንሸራተት ተከስቷል። በዚህ ምክንያት የመንበረ ፀሐይ ትምህርት ቤት ሰማንያ የሚሆኑ የሚሰራው መንገድ ምክንያት ነው አንዱ ለዚህ አደጋ መከሰትና ከቀበሌ ቤት ጋር ተያይዞ ሰባ ስምንት የቀበሌ ቤቶች አሉ። ክፍለ ከተማው አምስት ህጋዊ ተከራዮች አሉ ብሎ ባረጋገጠልን መሰረት ለሀምሳ አምስቱም ምትክ ቦታ ሰጥተናል። ከግለሰብ ቤት ጋርም ተያይዞ የተወሰነላቸው ግለሰቦች አሉ አስራ ሁለት ሰው የእነሱም እንግዲህ ባሉን ክፍለ ቦታ እያሳየን ነው የምንገኘው። ከአዲስ አበባ ወደ መቀሌ የሚያሻግረው አውራ ጎዳና በሚንሸራተተው አፈርና ደለል በመዘጋቱ አሽከርካሪዎች ያልተደላደለና የተጨናነቀ አማራጭ መንገድ ለመጠቀም ተገደዋል። በአብዩ የሚገኘውና በሺህ የሚቆጠሩ ተማሪዎችን የሚያስተናግደው መንበረ ፀሐይ አጠቃላይ አንደኛ ደረጃ ትምህርት ቤት ግን ከአደጋው ጋር እንደተፋጠጠ መሆኑን ርዕሰ መምህሯ በለጡ አሰፋ ገልጸዋል። ቀደም ብሎ በትምህርት ቤቱ አካባቢ አውራ ጎዳና ማለት ነው አገር አቋራጭ አስፋልት መንገድ ሲሰራ በዛ ምክንያት የተፈጠረ ችግር ነው ነው እኛ የምንለው ምክንያቱም የአውራ ጎዳና መስሪያ ቤት ስራውን ሲሰራ ያላደረገው ጥንቃቄ አለ ብለን ነው እኛ የምንለው ርዕሰ መምህር በለጡ እንደሚሉት የመንገድ ስራው ፕሮጀክት ተቋራጭ ስራውን ከመጀመሩ በፊት በአካባቢው ያለውን ምንጭ በማፋሰስ የአፈር ስርገቱን መከላከል ነበረበት የመሬት መንሸራተቱ አሁን ትምህርት ቤቱን ጨምሮ ለአካባቢው ማህበረሰብም የስጋት ምንጭ ሆኗል በትምህርት ቤቱ ግቢ ውስጥ የተገነባው ግዙፍ ህንጻ በሚንሸራተተው መሬት ምክንያት ገደል። ተላፋፍ ላይ ቆመዋል። ጥራቱን የጠበቀ ትምህርት ለታዳጊዎች በሚል ሳቢ የቆመው ህንፃ ሰው አይቀርበውም። ከአንዱ ብሎክ ላይ ስምንት ክፍል ስምንት መቶ ተማሪዎችን አውጥተናል። እነዚህ ልጆች አውጥተን አሁን በሁለት ፈረቃ እያስተማርን ነው ያለ ነው። አሁን እንዳውም ሁለቱ ፈረቃም ሊያቅተን ነው፣ ወደ ሶስት ፈረቃ ልንገባ ነው እያልን ነው ያለ ነው። ለምን ሌላው ሁለተኛ ብሎክ አራት ሴክሽን በሁለት ፈረቃ ሲሆን ስምንት ሴክሽን የሚያስተምር ነው እና አሁን ያ ስለማይበቃን ወደ ሶስት ፈረቃ ሳንሄድ እንቀራለን ብለን ነው ላይኛው ጋር ካለው ደግሞ አንድ ብሎክ ላይ ደግሞ በተለይ የአንደኛ ክፍል ህፃናት ተማሪዎች የሚማሩበትን እነሱን ውጭ አውጥተናል። ከጥላ ስር እያስተማርናቸው ነው። ለምን ግንብ ቤት ስለሆነ አማክሮ ስለማይመጣና ቢናድ የሰው ህይወት ያልፍብናል ብለን ስለፈራ አሁን ዛፍ ጥላ ስር እያስተማርናቸው ነው ያለን። ርዕሰ መምህሯ ለከተማ አስተዳደሩ ተማጽኗቸውንም አሰምተዋል። በዋናነት የምንፈልገው የከተማ አስተዳደሩ ከስጋት እንድንድል ህፃናቶቹም ችግር ውስጥ እንዳይገቡ፣ እኛም ችግር ውስጥ እንዳንገባ ጊዜያዊ ቆርቆሮ በቆርቆሮ ቤት እንዲሰራልን ነው። ከዚህ በተጨማሪ ቀድሞም ትኩረት ያልተሰጠውና ችግሩን እያባባሰ ነው የሚባለው ምንጭ ጉዳይ መፍትሄ እንዲፈለግለት ጥሪ አስተላልፈዋል። የከተማዋ ከንቲባ አቶ አበበ ገብረ መስቀል ችግሮችን ለመፍታት ጥረት እንደሚደረግ ተናግረዋል። የዛ አካባቢ ያሉ ህብረተሰቦችን አነጋግረናል። በተለይ ትልልቅ ሰዎች እዛ አካባቢ የኖሩ ነዋሪዎችን፣ ዋናው ችግሩ እዚህ ውስጥ ያለው ውሃ ነው ይህን ችግር የሚፈጥረው የሚል እንትን አላቸው። እሱን አስጠንተነዋል። የኢትዮጵያ መንገዶች ባለስልጣንም አንዱ መፍትሄ እንዲሰጥ ልንፈልገው እሱን ነው። በእኛም በእነሱም አርገን ውሃው መንገዱ እዛው አካባቢ ስለሆነ በኋላ ማይመስላቸው መንገዱን አብረው እንትን ሲሉ አጥንተውታል። እዛ አካባቢ ያለሆንም መስራት አለብን የሚል አቋም አለ እና አሁን እዛ አይተው ከሆነ ሰፋፊ ቦታዎች አሉ። በጣም ጎጂ የሆነ እሱንም በተመለከተ የመጀመሪያው ስራ እንዳውም ኮሜንት ያደረጉን የአገር ሽማግሌዎች ውሃውን አውጡት ነው። ከኢትዮጵያ መንገዶች ባለስልጣን ጋር ተነጋግረን አንድ ጥናት አስጠንተናል። እስከላይ ድረስ መንሸራት አደጋ ስለሚያደርስ ቢያንስ ትምህርት ቤቱ የሚድንበትን መንገድ ለማመቻቸት ከነሱ ጋር እየተነጋገርን ያለንበት ሁኔታ አለ። ከዛ ባሻገር ግን የክፍል ጥበት የሚኖር ከሆነ አሁንም ቢሆን ፈጥነን እስከሚሰራ ድረስ መጠበቅ የለብን። ችግሩ የሚፈታበትን መንገድ ከትምህርት መምሪያ ጋር እየተነጋገርን ስለሆነ በቀጣይ መፍትሄ እንሰጣለን ብለን እናስባለን። ህገ ወጥናቸው የሚሏቸውን ግንባታዎች ጨምሮ ሰው የጠራስ ችግሮችም ከተፈጥሮ ጋር የተያዘውን አደጋ እያባባሱት እንደሆነ ከንቲባው ጠቁመዋል። የተፈጥሮ ሀብት ጋር ተይዞ በተለይ የተለያዩ የእርከን ስራዎች ባለመሰራታቸውና በተለይ ደግሞ ጦሳ አካባቢ ልቅ ግጦሽ የሚበዛበት በመሆኑ አካባቢውን ከሰው ንክክ ነጻ አለማድረጋችን በየጊዜው ችግሩ እየተከሰተ ያለበት ሁኔታ ነው ያለው። ይህን አውቀን ጦሳ ጫፉ አካባቢ ላይ ስራ እየሰራ ነው። በሰኞ ገበያ በታች እንደዚሁ በምግብ ዋስትና ሰፊ ስራ እየሰራ ያለንበት ሁኔታ አለ። በመሬት መንሸራተት ምክንያት የተነሱ ሰዎች ይዘዋቸው የነበሩት ቦታዎች ላይ አካባቢውን መልሶ የማልማት ስራ እንደሚከናወን የከተማ ልማት ዘርፍ ምክትል ስራ አስኪያጅ አስታውቀዋል። ግለሰቦቹ ካርታና ፕላን ተሰጥቷቸው ከተነሱ በኋላ ወደ ደህንነት እንዲቀየር አብሮ ውሳኔ ተላልፏል። ምክንያቱም እዛ መልሰ መኖሪያ ማስፈር ማለት ሌላም ለከተማ አስተዳደሩ ችግር ስለሆነ የዚህ አደጋ ደግሞ ለመኖሪያ ቤቶቹ ብቻ ሳይሆን ከበላይ ለሚገኙ ለማርያም ቤተ ክርስቲያን ና ለአይጠየፍም አዳራሽ ታሪካዊ ቦታዎችም ስጋት ነው። በብቻ ጥረት ዘላቂ መፍትሄ ማምጣት እንደማይቻል የተናገሩት ከንቲባ አበበ በበኩላቸው ክልላዊና አገራዊ ጥሪ አስተላልፈዋል። ይሄ ሰፊ ስራ የሚጠይቅ ነው። የክልሉን እንደ ሀገርም ከተማዋን በተለይ ዙሪያው ከፍተኛ የሆነ የመሬት መንሸራተት የሚያጠቃት መሆኑ ረጅም ጊዜ የተጠና ስለሆነ ይህን በዚህ መንገድ ተባብረን ክልሉም እንደ ሀገርም ተባብረን እስካልሰራን ድረስ ከተማው ብቻ በመስራት ሙሉ በሙሉ ውጤታማ እንሆናለን ተብሎ አይገመትም። ከጦሳ ተራራ ግርጌ ካዘዋ ገደል አናት ላይ የተቆረቆረችው ደሴ በተፈጥሮ ሀብት ቀመመናመን ከከፍታ ቦታ ሰርጎ በሚገባው ውሃና በመሳሰሉ ችግሮች በተደጋጋሚ ለመሬት መንሸራተት አደጋ ተጋላጭ ናት ሲሉ ምሁራን ይደመጣሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን አመሰግናለሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የሳምንቱ የስፖርት ዜናዎች በግርማቸው ከበደ ስፖርት ሰላም እንደምናመሻችሁ፣ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራ ለሴካፋ ምክትል ፕሬዝዳንትነት እንደሚወዳደሩ፣ ወልቂጤ ከተማ በታሪኩ የመጀመሪያውን የፕሪሚየር ሊግ ድል ማስመዝገቡ፣ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድልና የደቡብ ኮሪያና ሰሜን ኮሪያ ከአራት ዓመታት በኋላ የሚካሄደውን የዓለም የሴቶች እግር ኳስ ዋንጫ አለማስተናገድ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጂራ ለምስራቅና መካከለኛው አፍሪካ ሀገራት የእግር ኳስ ማህበራት ምክር ቤት ሴካፋ ምክትል ፕሬዝዳንት ለመሆን ይወዳደራሉ። የሴካፋ ጠቅላላ ጉባኤ በመጪው ረቡዕ በካምፓላ ዩጋንዳ ሲካሄድ በተጓደሉ የስራ አስፈጻሚ ኮሚቴ አባላት ምትክ የሟሟያ ምርጫ ይደረጋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጂራም ለቀጣዮቹ አራት ዓመታት የሴካፋ ምክትል ፕሬዚዳንት ለመሆን ይወዳደራሉ። ምርጫውን አስመልክተው የፌዴሬሽኑ የህዝብ ግንኙነት ኃላፊ ባህሩ ጥላሁን ለቪኦኤ እንደተናገሩት ፕሬዚዳንት ፕሬዚዳንቱ በምርጫው የሚያሸንፉ ከሆነ ሴካፋ ኢትዮጵያ ላይ ትኩረት እንዲያደርግ ያስችሉታል። በዳኞች በጨዋታ ታዛቢዎችና ተቆጣጣሪዎች እንዲሁም በሚዲያ ኦፊሰሮች ምደባወቅ በሴካፋ ስራ አስፈጻሚ ኮሚቴ አባል ስላልሆንን ለኢትዮጵያውያን ትኩረት አይሰጥም ነበር። ፕሬዚዳንቱ ከተመረጡ ይህንን ማስቀረት ይችላሉ ብለዋል አቶ ባህሩ። የኢትዮጵያ ፕሪምየር ሊግ ሶስተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ሲደረጉ ወልቂጤ ከተማ በታሪኩ የመጀመሪያውን የፕሪምየር ሊግ ድል አስመዝግቧል። በ2012 ዓ ም ሊጉን የተቀላቀለው ወልቂጤ ፋሲል ከነማን አንድ ለዜሮ አሸንፏል። በስታዲየም እድሳት ምክንያት የሜዳ ላይ ጨዋታውን በሆሳአና ከተማ ላደረገው ወልቂጤ ብቸኛዋን የማሸነፊያ ጎል ያስቆጠረው ቶጓዊው ጃኳራፋት ነው። በሌሎች ጨዋታዎች ሐዋሳ ከተማ ባህር ዳር ከተማን፣ እንዲሁም ድሬዳዋ ከተማ ሀዲያ ሆሳአናን በተመሳሳይ አንድ ለባዶ አሸንፈዋል። ወልዋሎ አዲግራት ዩኒቨርሲቲ ስሁል ሽረን ሶስት ለባዶ በምርታት በሊጉ ሶስቱንም ጨዋታዎች ያሸነፈ ብቸኛው ቡድን ሆኗል። ሰበታ ከተማ ከአዳማ ከተማ፣ ወላይታ ዲቻ ከቅዱስ ጊዮርጊስ ባዶ ለባዶ፣ ሻምፒዮኑ መቀለ ሰባ እንደርታ ከኢትዮጵያ ቡና አንድ ለአንድ አቻ ተለያይተዋል። ወልዋሎ በ9 ነጥብ የሊጉ መሪ ሲሆን፣ ሰበታ የመጨረሻ ደረጃ ላይ ይገኛል። ጉቴኒ ሾኔ የኮልካታን የ25 ኪሎ ሜትር የጎዳና ላይ ሩጫ ውድድር የቦታውን ክብረ ወሰን በመስበር ጭምር አሸንፋለች። በዓለም አትሌቲክስ የብር ደረጃ በማግኘት ብቸኛ በሆነው የኮልካታ የ25 ኪሎ ሜትር ውድድር ጉቴኒ በሀገሯ ልጅ ደጊቱ አዝመራው ለሁለት ዓመታት ተይዞ የቆየውን የቦታውን ክብረ ወሰን ከ3 ደቂቃ በላይ አሻሽላለች። የመጨረሻዎቹን 10 ኪሎ ሜትሮች ብቻዋን ከፊት ሆና የሮጠችው ጉቴኒ ውድድሯን በ1 ሰዓት 22 ደቂቃ 9 ሰከንድ ጨርሳለች። ዓመቱ ሙሉ ጠንካራ ልምምድ ስሰራ ቆይቻለሁ ልምምዴም ፍሬ እያፈራ ነው ብላለች ጉቴኒ ከድሏ በኋላ በሰጠችው አስተያየት። ለባህሬን የምትሮጠው ትውልደ ኢትዮጵያዊቷ ደሲጂሳ ሁለተኛ፣ እንዲሁም ኢትዮጵያዊቷ ጠጅቱ ዳባ ሶስተኛ ወጥተዋል። ኬንያዊው ሌነርድ ባርሶቶን በቀነኒሳ በቀለ ተይዞ የቆየውን የቦታውን ክብረ ወሰን በመስበር ጭምር ባሸነፈበት የወንዶቹ ውድድር ደግሞ በተስፋ ጌታሁን እና ባየልኝ ይግዛው ሁለተኛና ሶስተኛ ወጥተዋል። ውድድሩን ያሸንፋል ተብሎ የተጠበቀው ታሪኩ በቀለ አስረኛ ሆኖ አጠናቋል። ዛሬ በወጣው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ዙር ድልድል ሊቨርፑል ዋንጫ ወዳነሳበት ስታዲየም ይመለሳል። ሊቨርፑል ባለፈው የውድድር ዘመን በቻምፒየንስ ሊጉ ፍጻሜ ቶተናምን በማሸነፍ ዋንጫ ባነሳበት ዋንዳ ሜትሮፖሊታኖ የመጀመሪያ የጥሎ ማለፍ ጨዋታውን ከአትሌቲኮ ማድሪድ ጋር ያደርጋል። ሆኖም የጥሎ ማለፍ ዙሩ ትልቁ ጨዋታ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ነው። የባርሴሎና አሰልጣኝ እያለ በሪያል ማድሪድ ስታዲየም ሳንቲያጎ ቤርናቢው ተደጋጋሚ ድሎችን ያስመዘገበው የአሁኑ የሲቲ አሰልጣኝ ፔፕ ጓርዲዮላ ወደ ስፔን ዋና ከተማ ሲመለስ የተቃውሞ ድምፆች ይጠብቁታል። ፔፕ ጓርዲዮላ ከቀድሞ የባርሴሎና አሰልጣኝነቱ ባለፈ የካታላን ነጻነትን በአደባባይ ይደግፋል። ይህ ደግሞ በሪያል ማድሪድ ደጋፊዎች አይወደድለትም። በተጫዋችነት ዘመኑ ከስምንት ዓመታት በፊት የቻምፒየንስ ሊግ ዋንጫን ከባየርን ሚኒካፍ የነጠቀው ፍራንክ ላምፓርድ ደግሞ በአሰልጣኝነትም ከቼልሲ ጋር ድሉን ለመድገም ከጀርመኑ ክለብ ጋር ይፋለማል። በሌሎች የጥሎ ማለፍ ዙር ጨዋታዎች ቦሩሲያ ዶርትመንድ ከፓሪስ ሳን ጀርመን፣ ለመጀመሪያ ጊዜ ወደ ጥሎ ማለፍ ዙር የተቀላቀለው አታላንታ ከቫሌንሲያ፣ ሊዮን ከዩቬንቱስ፣ ቶተናም ከላይፕሺግ እንዲሁም ናፖሊ ከባርሴሎና ይጫወታሉ። የጥሎ ማለፍ ጨዋታዎቹ በየካቲት ወር ይካሄዳሉ። ደቡብ ኮሪያ እና ሰሜን ኮሪያ ከአራት ዓመታት በኋላ የሚካሄደውን የዓለም የሴቶች እግር ኳስ ዋንጫ እንደማያስተናግዱ ታውቋል። በፖለቲካዊ ቁርሾ ውስጥ የሚገኙት ሁለቱ ሀገራት ውድድሩን በጥምረት ለማዘጋጀት ጥያቄ ያቀርባሉ ሲባል ቆይቶ ነበር። የደቡብ እግር ኳስ ፌዴሬሽን እንዳስታወቀው በዓለም አቀፉ እግር ኳስ አስተዳዳሪ ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ምክረ ሐሳብ መሰረት ውድድሩን ከሰሜን ኮሪያ ጋር በጥምረት ለማዘጋጀት ታስቦ የነበረ ቢሆንም መሻሻል ሲያሳይ የቆየው የሁለቱ ኮሪያዎች ዲፕሎማሲያዊ ግንኙነት ውጥረት ውስጥ በመግባቱ ሳይሳካ ቀርቷል። ከአራት ዓመታት በኋላ በሚደረገው የዓለም የሴቶች እግር ኳስ ዋንጫ ለመጀመሪያ ጊዜ ሰላሳ ሁለት ቡድኖች ይሳተፋሉ። ብራዚል፣ ጃፓን፣ ኮሎምቢያ እንዲሁም አውስትራሊያና ኒውዚላንድ በጥምረት ውድድሩን ለማዘጋጀት ጥያቄ ያቀረቡ ሀገራት ናቸው። ባለፈው ዓመት መጨረሻ በፈረንሳይ አስተናጋጅነት በተካሄደው የሴቶች ዓለም ዋንጫ ዩናይትድ ስቴትስ ሻምፒዮን መሆኗ ይታወሳል። የዛሬ የስፖርት ዘገባዎች እነዚህ። እናመሰግናለን። አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጅታየን የቀድሞ የኢትዮጵያ የሶማሌ ክልል የደህንነት ኃላፊ የነበሩት ኮሎኔል ሙክታር ሞሐመድ ሱባኔ ሶማሌላንድ ሀርጌሳ ውስጥ በቁጥጥር ስር መዋላቸው ተገለጠ። ለኢትዮጵያ የሶማሌ ክልል አሳልፈን ሰጥተናል ብለዋል የሶማሌላንድ ባለስልጣናት። የቀድሞ የክልሉ ፕሬዚደንት የአብዲ ሞሐመድ ኦመር የአብዲ ኤሌ አጋር የነበሩት ኮሎኔሉ በክልሉ በተፈጸሙ የተለያዩ የሰብአዊ መብት ጥሰቶች ተጠያቂ ተደርገዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር በሶማሌ ክልል በሰብአዊ መብቶች መከበር ላይ የሚታየው ተነሳሽነት የሚያበረታታ እንደሆነ ገልጸዋል። በተወሰኑ እስረኞች ላይ የተፈጸሙ ሕገወጥ አድራጎቶች ግን አግባብ እንዳልሆኑ ኮሚሽኑ ባወጣው መግለጫ አስታውቋል። በባህር ዳር ከተማ አንድ ግለሰብ ቤት ውስጥ 449 ህገ ወጥ የጦር መሳሪያዎች በቁጥጥር ስር ማዋሉን የአማራ ክልል ፖሊስ ኮሚሽነር አስታውቋል። የጦር መሳሪያዎቹ በቁጥጥር ስር ሊውሉ የቻሉት በህብረተሰቡ ጥቆማ መሆኑን ነው ኮሚሽኑ አክሎ የገለጸው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ሊያበቃ ነው ለስንብቱ ተከታዩን ሙዚቃ እንጋብዛለን። አስተናጋጃችው አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከተኪዮ ስርጭት መሐንዲስ እንዲሁም ከዋና አዘጋጇ አዘጋጃው ትስታ ብላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ደገ ማክሰኞ እንገናኝ። ትግኛ ስርጭት ይቀጥላል። ዜማው በመጨረሻ ይወስደናል። Shedmanna, get up, Ishameras. I you, دم تساعير كايو كلتن، عشران فيسبوك واليوتيوب يوتيوب بقاطتها 4 تسعة وربعة تنفرقان ويكاء